በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ የሚኖሩ ገበሬዎች በድርቁ ምክንያት ምግባቸውን የሚገዙት ከብቶቻቸውን እየሸጡ መሆኑን ይናገራሉ። በአካባቢው በአሁኑ ሰዓት እየጣለ ያለው ዝናብ ዘሩን ይመልስልናል ያሉትን እህል እንዳያበላሽባቸውም ክፉኛ ሰግተዋል። ከመንግሥት በቂ የእህል እርዳታ ካላገኘን ከባድ የረሃብ አደጋ ይመጣብናል ብለው እንደሚፈሩም ተገልጿል። በሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ተጠሪ አቶ መሐመድ ያሲን ደግሞ በዞኑ ለ54000 ሕዝብ የእህል እርዳታ እንደተሰጠና መንግሥት በቂ የእህል ክምችት እንዳለው ይናገራሉ። ዘገባውን ግርማይ ገብሩ ከመቀሌ ይልኳል። ናስትልኝ ናናችው ምንድን ነው የሚባለው አካባቢው? ቀዩ ጋር ስምሽ ማን በል? ሽሽግ ሞላ። ወዴት እየሄዳችሁ ነው? ገበያ። የት ነው ገበያችሁ? ቆቦ። ክረምቱ እንዴት ነው? እዚህ አካባቢ ክረምቱ ያረባ ነው የለውም፣ እንዴት? እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው፣ ደርሷል። አይዳ ይህ ያለው ይባላል አይባልም? የለውም፣ ቀንሷል፣ ቀንሷል፣ ቀንሷል። እንዳለፈው አይደለም። ከዚህ የበለጠ ነበር የሚሆነው። ዛሬ ደግሞ ዝናብ ዘንባ አልመስለኝ። አሁንም ትንሽ ያካፋ ያለውን ሰብል ሊያበላሽ ነው እንጂ ሊጠቅመን አይደለም። እስከዚያ መስከረሙና ከዚያ ላይ ጥሎ ነበር ቢሆን መስቀሩ ላይ ይጠቅመን እኮ። የአሁኑ ምንም አይጠቅመንም። ሊያበላሽ ነው የምናገኘውን። ማን ልበል ምስጋና ሰማው ይባላለሁ። ግመልህን ይዘህ የት እየድክ ነው? አሁን። አዎ፣ ምን ዝም ብሎ አልጠቀመ። ሁለቱም ሶስቱም ኩልሳ ስትና እንተና በሻሽተ ነበረ ሀይሆ በቃ፣ ዝም ብሎ ያለ ጊዜ የመጣ ዝናብ ዝም ብሎ። ዝም ብለና እዚሁ ቆይተነ ገለባውን ነግፈን ቀለልን። እየመጣ ነው ከፊት ለፊታችን እዚሁ ማሳ ማሽላ ላይ እያየን ነው። ክረምቱ እንዴት ነበረ ግን አዎ ይሄ እንደ አጋጣሚ ፊት አንዴ ጊዜ የመጣው ጮረርታ እንዲህ ገብታ በቅጡ ቅብቅቡ አፈርማ እንደ መጠጣት አድርጋ ቆይታ እንዳጋጣሚ የመንገድ የመንገዱ መንገዱ ጮረርታ ማለት ነው። ለዚያ ነው ቅጠል ይዛ የተገኘው። አሁን ይቺ እዛ ጋ ደግሞ የጤፍ ክምር እናያለን። ታጭዶ ጤፍ ተከምረዋል። ደግሞ አሬ ሞተ ነው፣ ዝም ብሎ ነው ይሄ ይሄ ዝም ብሎ ነው። በእጃችን ነቅለን ዝም ብለን በቃ እንደው መቼም ክረምት የሚባል ነገር ሁለወር ክረምት ምንም የለም። አንዳንድ ተባራሪ መስከረም ቅዱሳዋንስ ላይ ማለት ነው። አንዳንድ የጣሉ ዝናቡ የነበሩ ለናየው ጣለው ብለን ዘራ ናቸው ማለት ነው። በዚያው በቅለው እነዚህ ካሁን ጨሌዎቹም ይሄ ክሳሶቹም ዝም ብለው ነው በቃ። ለለሀብት ገለባ፣ ምንም ነገር የለውም። እንዴት ነው ግን ሰው ግን ተርቧል። በዚህ ሰዓት ቀላል መረባ አለ እንዴ! በጣም ተርቧል ሕዝቡ ረባ አለበት። በረሃብ ምክንያት ግን የታመመ ወይ የሞተ አለ፣ አንተ የምታውቀው? አይ አይ ቀደም እስካሁን ሰው አልሞተም። ሀብት ነው የሞተ ሞቶ የቆየ ሀብት ነው። ሀብት ነው ያለቀው። ምን ያህል ይሆናሉ ያለቁት? በቀበሌ ደረጃም ተመዝግቦ መዝግቦ ሩን እኔ መቼም ድምሩን ሊይዘው ስላልቻለው ነው እንጂ ከብት አለህ አንተ አለኛው ሀብት ከብቶች ሞቶ ባህል ራሴ እንኳ አልሞተብኝም። ሌላው ሌላው ነው እንጂ። ብዙ ናቸው ወይስ ጥቂቶች ናቸው የሞቱት? በቀበሌ ደረጃ ላይ ሳላቸው አንድ ሰላሳ ሳይሆኑ አይቀሩም። ሀብቱ ሰው እስካሁን ቀድም ደህና ነው ብቻ በችግር እየተጠማረረ እንጨት እየደበደበ ያው ራሱ ልማት ጋር እየተጣላ ማለት ነው። ነው እንጂ ያለው መንግስት ምን እያደረገ ነው? አሁን እርዳታ እየተላከላችሁ ነው? እዚያ አካባቢ እህል አግኝታችኋል? ትናንትና እንደ ይኸው ትንሽ ተረጭቶልናል። ቀበሌ ደረጃ ምንድን የረጭበት ስንዴ? ስንዴ። ስንት ይሰጣሉ? አሁን ለአንድ ሰው ስንት ይሰጣሉ? ለአንድ ሰው አስር ጣሳ ናት። እንግዲህ አስር ጣሳ በቂ አይደለም። ኧረ ምን ሊሆን እሺ የመጠጥ ውሃስ እንዴት ነው? ምንድን ነው የምትጠጡት? ቧንቧ ነው ራሱ ውንት እየወጣ በሞተር እየወጣ ቧንቧ ማለት ነው። ቧንቧ ውሃ ነው ይቻሁን ሰፈሯ ተጠቃሚ ዋ ነው የምንንቀሳቀስ የምንጠጣው የመጠጥ ውሃ ችግር የለባቸው። የለም፣ የለም፣ የለም። የመጠጥ ውሃ ችግር የለብን። አሁን ይሄን እኔ ለራሴ አሁን ይሄ እኔ ነው ይህን ዘርቼ ማለት ነው። በቀሎ ማሳ ይህን ዘርቼ መልሶ ው ትርጉም የለውም። ና ው በተፈጥሮ የሚያደርሰው ወይ መስኖ የለው ወይ ምን የለው ዛሬና ትናንት የጣለበት ነው እንጂ በበቀሎ ብቻ ነው እንዲህ ሆኑ ለማዘርዘር ሊቻለው ማለት ነው። እንደዚህ ሆነ እራሱ ዝናቡ እንደዚህ ከቀጠለ ጥሩ ይሆናል ማለት ነው። አዎ ከቀጠለማ ይሄ ያው እሸት ያባላል። ምንም ምርት ዋጋ ተስፋ ቢለለውም እሸት ያባላል ማለት ነው። ይሄ ራሱ ከ30 እስከ 40 የሚወቃ ነበር፣ በጥሩ ወቅት ማለት ነው። 30 40 ምን ኬሽ ኬሽ ረጭት ማለት ነው። አዎ ከዚህ ማሳ ይወቃ ነበር ማለት ነው። ዘንድሮ ስንት ይገኝበት ይሆናል? አምስት ስድስት ቢሆን ነው እንጂ ሌላ አይበልጡም፣ ያውም ይሄን ያህልም አይሆንም። በጣም ነው የማመሰግንህ። ሰላም ሁን። እሺ፣ አሜን። ሰላም ሰላም። እሺ እናት እንደምን አደሩ? መስገን ደህና ነኝ። የት እየሄዱ ነው? እዲህ ወደ ልጅ ቤት እየሄድኩኝ። ልጁ የት ነው የምትኖረው? ሀይ ይህ አካባቢ ምንድን ነው የሚባለው? እንዴት እንዴት? መጠሪያው ይኸው ላምበጫማ ይላል። ያን ወዲያ እንኳ ይበር ይላል። ክረምት እንዴት ነው እናት? ክረምቱ ወጣ ግባሁን ሙቷል። ክረምቱ ሙቷል። ጦሚ ያደሩ ሞልተዋል። አሁን ወልጣ ቀኝ የሆነ በአንድ ቦታ ደግሞ ምን አይነት እንደተዘራ አይታወቅም። እዚህ በቀሎ አለ፣ የበቀሎ ማሳል እያየን ነው። አዎ፣ በዱን ሆነ መሬቱ ዝቡ እየዘረ ገበሬ ደክማ ዝቡ ሌድካም። እዚህ ደግሞ ማሽል አለ። አዎ፣ ደጋም እንዲሁ ደሞ መሬቱን ጥጥጥ ታርጎት ይቀራል። እና ክረምቱ እንዴት ነው? አያስደስትም፣ አያስደስም። ትክክል አልሰራ፣ ትክክል አልሰራም አይደል? አይደለም። አሁን ረሀብ እንዴት ነው? እዚህ አካባቢ አሁን የተራበ ሰው አለ? ረገኝወዲህወት ሆዱ ሞልቶ አልበላም። ግን በረሃብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርስዎ የሚያውቁት እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም ደህናንና፣ አይቀድም እንኳ ልሞት ንንበራው ደህናንና፣ እየተፈራገጥን ነው። መንግስትስ የእህል እርዳታ እየሰጠውት ነው? እኛን አይሰጥን ንም በሬ ያላቸዋል። ስንት በሬ ያለት? እርሱ ጥንድ በሬ ያለ እና አይሰጡም፣ እና አይሰጡም። ጥንድ በሬ ያለው ዝመጡ ምኒ ደረጃ አይሰጡም። ሌሎች ግን እርዳታ ተሰጥተዋቸዋል። የእህል እርዳታ አዎ። መሪ መሪ እያደረገ ሰጠችው። እኛ በሬ ያለህ ጥጃ ያለችህ ሽጠ ብላ። ይሄን ሰሞኑን ደግሞ ዝናብ እየጣለ ነው መሰለኝ። መሬቱ ርሷል። ተመስገን ነው ተመስገን ነው። ዝናቡ ጥሎልናል። ጥጆቹም ይበላሉ፣ ገንዘቡ ዋጋ ያወጣል። እኛ ግን ፊትም ሰባ ሰባት እንዳንገላታን አሁን ደግሞ ተመስገን ሰባው ሰባ ሰባት አመተ ምህረት ነበሩ እዚህ አካባቢ እኛ አይሆኑ ይቆየ ያስፈራገጥ ነው። እና ያኔና አሁን እንዴት ነው የሚያነጻጽሩት? ሰባሰባት ሰባሰባቱ ኑሮ ሁን መዝናፈት አይደል እና ተመስገን እንላለን እንጂ ግደው ሰላም ዋሉ ግን አሁን ይሄ ተቀይርቶ የዞህዶ ይሄን ያህል እህል አለ ይሄን ያህል እህል አለ ብሎና ለማለት ነው። ይሄን ይዛችሁ ሄዳችሁ እናንተ ግን አሁን ይሄ እህል አይደለም። አጉል ይሄ አንዳንድ ዝም ብሎ አምስት አሳ ስድስት አሳ የማይወጣ ይሄ ተወቅቶ ግን ይሄ እህል አይደለም። ለኛም ሊጠቅምና አይደለም የዘራችን መመለሻ ያፈሰስን መመለሻ ነው እንጂ እና ለከብቶቻችን መኖ ነው ነው እንጂ ይሄ ለኛ ምናችን አይደለም። እኛ የምንፈልገው ፈልገው መንግስት እንዲረዳ ነው። መንግስት ቅድሚያ ለሰው ህይወት ምግብ ምግብ ነው ለሰው እዛ በኋላ ደግሞ ለከብት መኖ ነው። እስካሁን ድረስ መንግስት እየሰጣችው እርዳታ የለም። እስካሁን አሁን ተላም በስ ያሰኙ ነው ምናምን ትንሽ አንጥቶ ጥሎ ልናን እስከ ዛሬ ግን በረሃብ ምክንያት የሞተ ምንም ሰውም ሆነ ምንም የለም። አንተ ምን ያህል አግኝታል? እስ ቤተሰቦች ሳ ሀያአራሳ ደርሶ አድማጮች፣ ድርቁን በተመለከተ የግርማይ ገብሩ ሪፖርት በሚቀጥሉት ቀናትም በተከታታይ እንደሚቀርብ ከወዲሁ እንገልጻለን።